ባህር ዳር ሁኔታ ዛሬ፣ የንግድ ድርጅቶች በሙሉ ክፍት ናቸው። ማህበረሰቡ ወደ ነበረ ሁኔታ ገብኳን ሰዎች እየተንቀሳቀሱ ነው ያሉት። የታሸጉ ድርጅቶች እንዳንደ ታሸጉ ነው ያሉት። ዛሬ ሸጋ ዛሬ ሸጋ ፕሮግራሞችን ለጊዜው ቁመ ነው ያሉ። ሌሎች እንቅስቃሴዎች፣ እርምጃዎች ያሉ ከመንግስት በኩል እየተወሰዱ ያሉ ከሸጋው የተለየ የለም። ዛሬ ሁሉም ነገር ቀጥ ብሎ ባለበት እንትን ነው ያለ። ጥሩ እንትን ላይ ነው ያለ። ዛሬ ስለታሸጉት ቤቶች የሚሰማ ነገር አለ። ትናንት የክልሉን ቃል አቀባይ አነጋግሬ ለጊዜው የተወሰደ እርምጃ ነው። ምክንያቱም አገልግሎት እንዲሰጡ ነው ፈቃድ የተሰጣቸው እንዲዘጉ አይደለም የሚል ነገር ተናግረው ነበር እና ምናልባት እነሱን በተመለከተ ዛሬ የሚሰማ ነገር ካለ ለአስራ አምስት ቀን ማስጠንቀቂያ ነው ያለው። በታሸጉ ድርጅቶች ላይ የአስራ አምስት ቀን ማስጠንቀቂያ ተዘግቶ አስራ አምስት ቀን እንደሚቆይ ነው። ማህበረሰቡም ኢንፎርሜሽኑ ያለው በዚያ ላይ ማህበረሰቡ ሁኔታ ዛሬ በቃ ሰሞነኛ ወሬ አይነት ነገር የውሎ እንትን እንዴት እንደዚህ ይሆናል ምናምን እየተባለ በጣም እንትን ላይ ነው ያለው አሁን ማህበረሰቡ ምን ላይ በማጉረምረም ላይ ነው ያለው። በቃ ቅሬታ ላይ ነው ያለው ማህበረሰቡ፣ በጣም ቅሬታ ላይ ነው ያለው። በምኑ ነው ቅሬታ የሚሰማው? በቃ ለምን ይታሸጋል? በቃ ይህ ጥሩ ነው ወይ? ህዝብን ያስቆጣም ወይ? ለምን እንደዚህ ይሆናል በሚል እዚ እጅግ በጣም እያስቆጣ ነው ያለው። ራሱ የዚህ የክልሉ መንግስት፣ የክልሉ ባለስልጣናት በሚል በጣም እያማረበ ነው ያለው። በአጎራባች ወረዳዎች ወደ ቡሬ አካባቢ መስመር ዝግ ነው። ወደ አዲስ አበባ መኪኖች ሙሉ ቀን ጠዋት የጀመሩ እስካሁን ድረስ አሁን ከመሸነው የተለቀቁት ወደዚያ ወደ ማርቆስ አካባቢም እንደዚሁ አይነት እንትን ነው በቃ። ወደ አዲስ አበባ ጉዞ አሁን በፕሌን ካልሆነ በመኪናዎች አሁን እየቆመ ነው ያለ። ለምንድን ነው የሌለው ትራንስፖርቱ? በቃ አሁን እዚያ ህዝቡ በከተማዋ ላይ የሆነ አንዳንድ የስራ ማቆም አድማዎች ከመንግስት ጋር ባለው ቅሬታ የሆነ የተኩስ ልውውጦች ያሉ ነገሮች አሉ። አሁን ቡሬ ላይ ዛሬ ተኩስ ልውውጦች ጠንክረው ነው የዋሉ የሚል ኢንፎርሜሽን ነው እየደረሰ ነው። የተኩስ ልውውጥ ሲባል ሁለት ወገኖች እየተታኮሱ ነው የሚል መልእክት ነው የሚያስተላልፈው። እንደዚህ ነው ነገሩ ምን ማለት ነው ሁለቱ አዊ የሆነ የመንግስት ወታደሮች እና ሌላው በአካባቢ አካባቢ የሚኖሩ የታጠቀ ግለሰቦች በማካከል ላይ ያለ መግባባትን በመፍጠር በዚያ ላይ የሆነ ያኛው ወደ እርምጃ ክንት ከማለቱ በፊት የሚያደርጉት እንቅስቃሴ ነው። ይሄንን እርስዎ ከቅርብ ምንጭ ከሚታመን ምንጭ ነው የሰሙት? አዎ አሁን ያሁን በየ አካባቢ እንገዋወላለን ወይም የገዋወልበት ወቅት ካለ እንትን ላይ እያገኘ ነው ያለ መኪኖች ምኖር ዛሬ ወደ አዲስ አበባ መሄዱ ቤተሰቦች ነበሩ። እነሱ መንገድ ላይ እንደዋሉ በዚያም ላይ በቃ የሆነ የተኩሉ እንዳሉ ምናምን እንደዚህ ነው እያለኛል። እሺ፣ አመሰግናለሁኝ በጣም እግዜር ይስጥልኝ። እሺ፣ ሰላም።